ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ2 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርችዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ረቡዕ መስከረም 16 2016 ዓ ም ዝግጅታችን ጀመረ። ¶¶

በአማራ ክልል በሚገኙ ሶስት ወረዳዎች በድርቅና በተራድኦ እጥረት በተባባሰው ረሃብ ከ30 በላይ ሰዎች እንደሞቱ ተገለጸ። ወደ 19 ሺ ሄክታር የሚሆን ማሳ ያጠቀሞች ሆኗል። በዚህ ዓመት ማለት ነው። አጠቃላይ አራት መቶ ሀምሳ ሁለት ሺ ስምንት መቶ ሀምሳ አንድ በላይ የሚሆን ህብረተሰብ ለችግር ተጋላጭ ነው በዚህ አመት። ከዚህ ውስጥ ሁለት መቶ ሁለት ሺ አስቸኳይ እርዳታ የሚያስፈልገው ነው አደጋ ላይ ያለ ማለት ነው። በረሃብ ምክንያት ወደ ሰላሳ ሁለት ሰዎች ህይወታቸው አልፏል። በዞናችን በረሃብ ምክንያት ማለት ነው።

የሰሜን ጎንደር ዞን ኮሚኒኬሽን መምሪያ ኃላፊ አቶ የርዳው ሲሳይን ነው ቀደም ብለን የሰማናቸው። ዝርዝሩ ጉዳይ በምሽቱ ይደመጣል። በሌላ ዘገባ በተመሳሳይ ዕለት የተገጣጠሙትን የደመራና የመውሊድ በዓላትን የተመለከቱ ዝግጅቶችም አሉን። ሌሎች ቀጠናዊና ዓለም አቀፋዊ ጉዳዮችም በምሽቱ ተካተዋል። ሳስተናግዳቸው የማመሸው ሀብታሙ ስዩም ነኝ። ኤልያስ አስማረ በቅንብሩ አብሮን ይቆያል።

ዋና አዘጋጃችን ጽዮን ግርማ ናት። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁ እንቆዩ። አስቀድመን አጫጭር ያለም ዜናዎችን እናስደምጣችኋለን። እንግዲህ ወልደ ይቀጥላል። በድጋሜ እንደምናመሻችሁ አሜሪካ ለጋቦን መንግስት፣ የምትሰጠውን እርዳታ አቋረጠች።

ዶናልድ ትራምፕ እና ኩባንያቸው ማጭበርበር ፈጽመዋል ሲሉ አንድ የኒውዮርክ ዳኛ ወሰኑ። እንዲሁም ትዕግስት አሰፋ የሮጠችበት አይነት አዲዳስ ጫማ በ500 ዶላር መሸጥ ጀመረ፣ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ዝርዝሩ እናልፋለን። በጋቦን ወታደራዊ ሁንታ ባለፈው ወር ስልጣኑን መቆጣጠሩን ተከትሎ

ዩናይትድ ስቴትስ ለዛች አገር መንግስት የምትሰጠውን እርዳታ ለጊዜው አቁማለች። የተቋረጠው እርዳታ ከሰብአዊ እርዳታ ውጭ ያለ እንደሆነ ታውቋል። የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ባወጡት መግለጫ ዩናይትድ ስቴትስ በሰራዊቱ የተፈጸመውን ኢ ህገ መንግስታዊ ስልጣን ነጠቃ እስከምትመረምር ድረስ ለጋቦን መንግስት ይሰጥ የነበረውን እርዳታ እንዳቋረጠች አስታውቀዋል። አሜሪካ የዲፕሎማሲ ና የቆንስላ ግንኙነቷን እንደምትቀጥል ብሊንከን ገልጸዋል።

ባለፈው ነሐሴ ፕሬዚደንት አሊ ቦንጎ ምርጫ ማሸነፋቸውን እንዳወጁ ወታደራዊ መሪዎቹ ስልጣኑን ነጥቀዋል። ወታደራዊ መሪዎቹ የተቃዋሚ መሪ የሆኑትን ሬይመንድ ሲማ ጠቅላይ ሚኒስትር አድርገው ሾመዋል። ሲማ በተመድ ጠቅላላ ጉባኤ ላይ ባደረጉት ንግግር አዲስ ምርጫ እንደሚካሄድ ቃል ገብተው ምዕራቡ ዓለም ጉዳዩን ሳያጤን ኩዴታውን እንዳያወግዝ ጠይቀዋል።

የቀድሞው ፕሬዝደንት ዶናልድ ትራምፕ እና ግዙፉ የግንባታ ኩባንያቸው ለዓመታት ማጭበርበር ፈጽመዋል ሲሉ አንድ በኒውዮርክ የሚገኙ ዳኛ ወስነዋል። የቀድሞው ፕሬዝደንትና በአሜሪካውያን ዘንድ እንዲታወቁ እና ለዋይት ሐውስም ያበቃቸው ግዙፍ የግንባታ ኩባንያ ባንኮችን፣ የመድህን ኩባንያዎችን፣ እና ሌሎችንም የያዙትን የሀብት መጠን እጅግ አጋኖ በማቅረብ ብድር ለማግኘት እና ሌሎችንም ስምምነቶች ለመፈጸም ተጠቅመዋል ሲል ክሱ ገልጿል።

የዳኛ ውሳኔ ከከሳሽ ጠቅላይ አቃቤ ሕግ ለሊታ ጄምስ ዋና የክስ ጭብጥ ጋር የተስማማ ሲሆን ሌሎች ስድስት ክሶች ገና ውሳኔ አላገኙም ተብሏል። ከሳሽ ጠቅላይ አቃቤ ሕግ ለሊታ ጄምስ የ250 ሚሊዮን ዶላር ቅጣትና ዶናልድ ትራምፕ መኖሪያቸው በሆነው ኒውዮርክ ግዛት ወደፊት ስራ እንዳይሰሩ እንዲወሰንላቸው ጠይቀዋል። ትራምፕ ምንም ጥፋት እንዳልፈጽሙ ሲገልጹ ቆይተዋል።

የኒው ጀርሲ እንደራሴ የሆኑት ባብ መኔንዴዝ ጉቦ ተቀብለዋል በሚል ለተመሠረተባቸው ክስ መልስ ለመስጠት ኒውዮርክ በሚገኝ ፍርድ ቤት ዛሬ ቀርበዋል። መኔንዴዝ የግብፅን ጥቅም ለማራመድ ገንዘብና ወርቅ ተቀብለዋል የሚል ክስ ባለፈው ሰኞ ተመስርቶባቸው ነበር። ይህ በእንዲህ እንዳለ እንደራሴው ከያዙት ስልጣን እንዲለቁ ግፊት በመድረግ ላይ ሲሆን፣ ከኢሊኖይ የዲሞክራቲክ ፓርቲ ተወካይ የሆኑትና በሴኔቱ ሁለት ቁጥር ዲሞክራት የሆኑት ሴናተር ዲክ ደርቢን መኔንዴዝ ወንበራቸውን እንዲለቁ ጥሪ አድርገዋል።

በሴኔቱ አባል ከሆኑት ዴሞክራቶች ግማሽ በላይ የሚሆኑት ሜኔንዴዝ ከወንበራቸው እንዲነሱ ጥሪ አድርገዋል። ሜኔንዴዝ ያላቸውን ስልጣን በመጠቀም በምስጢር የግብጽን ጥቅም ለማራመድና የንግድ ሰዎች ልዩ ጥቅም እንዲያገኙ በማድረግ በምላሹ ገንዘብና ወርቅ ተቀብለዋል ሲሉ አቃቢያነ ሕግ ይከሳሉ። የሜኔንዴዝ ባለቤትም ክስ እንደተመሠረተባቸው ለማወቅ ተችሏል።

ባለፈው ሰኞ ይፋ በሆነው ክስ ላይ እንደተመለከተው በመኖሪያ ቤታቸው በተደረገ ፍተሻ 100,000 ዶላር የሚያወጣ ወርቅና 480,000 ዶላር ጥሬ ገንዘብ ተገኝቷል። የ69 ዓመቱ ባብ መኔንዴዝ እና ባለቤታቸው ከ ከስድስት ዓመታት በፊት የመንግሥት ባለሥልጣናት ላይ ተጽዕኖ ለማሳደር ከአንድ ሐኪም ውድ ስጦታ ተቀብለዋል የሚል ክስ ቀርቦባቸው ከህዝብ የተውጣጡ ዳኞች ለሁለት ተከፍለው ውሳኔ ላይ ሳይደርሱ ቀርተዋል።

አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። ከሩሲያ ጦር ጋር በመሆን በውጊያ እንዲሳተፉ የተደረጉ ኩባውያን በተመለከተ ሁለቱ ሀገራት እየተነጋገሩ መሆናቸውን በኩባ የሩሲያ አምባሳደር ዛሬ አስታውቀዋል። በሩሲያ ጦር ውስጥ የሚሳተፉ ኩባውያን ወጣቶች ምልመላ በድብቅ በመደረግ ላይ እንደነበር ታውቋል።

በዩክሬን ጦርነት እየተካሄደ ባለበት ወቅት ኩባውያን ወጣቶች በቅጥር ወታደርነት በማገልገል ላይ መሆናቸውን እና የሕገ ወጥ ዝውውር ሰለባ መሆናቸውን የኩባ መንግስት አስታውቆ ነበር። በኩባና በሩሲያ መካከል መረቡን የዘረጋውን የምልመላ ቡድን እያፈረሰ መሆኑንም የኩባ መንግስት አስታውቋል። በጉዳዩ ላይ ለመጀመሪያ ጊዜ በይፋ የተናገሩት የሩሲያ አምባሳደር ቪክተር ኮሮኖሪ ሁለቱ አገራት በጉዳዩ ላይ እየመከሩ እንደሆነ አስታውቀዋል።

የሀገራቸውን ሰራዊት ሊቀላቀሉ የሄዱት ኩባውያን ቁጥር ስንት እንደሆነ እንደማያውቁ አምባሳደሩ ጨምረው ተናግረዋል። ኬንያ፣ ኡጋንዳ እና ታንዛኒያ በፈረንጆቹ 2027 የሚካሄደውን የአፍሪካ ዋንጫ በጋራ እንዲያዘጋጁ የተመረጡ ሲሆን ሞሮኮ ደግሞ ሁለት ዓመት ቀደም ብሎ በ2025 የሚደረገውን የአፍሪካ ዋንጫ እንድታዘጋጅ መመረጧን የአፍሪካ እግር ኳስ ኮንፌዴሬሽን ዛሬ አስታውቋል።

የአፍሪካ ዋንጫ በሶስት ሀገራት በጋራ ሲዘጋጅ ለመጀመሪያ ጊዜ ይሆናል። ጋና እና ናይጄሪያ እንዲሁም ኢኳቶሪያል ጊኒ እና ጋቦን ከዚህ በፊት ለሁለት በጋራ ያዘጋጁበት አጋጣሚ ነበር። ሶስቱ ሀገራት ለአስተናጋጅነት በተወዳደሩበት ተካፍላ የነበረችው አልጄሪያ ድምጹ ሊሰጥ አንድ ቀን ሲቀረው እግር ኳስን ለማሳደግ ሌላ ሀሳብ አለኝ በሚል ከውድድሩ ወጥታለች። ዜናውን የሰሙት የሶስቱ ሀገራት መሪዎች ደስታቸውን እንደገለጹ የኤኤፍፒ ዘገባ አመልክተዋል።

በመጨረሻም የአዲዳስ አዲሱ ጫማ የሆነውና ባለፈው እሁድ ኢትዮጵያዊቷ አትሌት ትዕግስት አሰፋ በበርሊን የማራቶን ሬከርድ የሰበረችበት አይነት ጫማ ትናንት ማክሰኞ በ500 ዶላር ዋጋ ገበያ ላይ መዋል ጀምሯል። የሩጫ ጫማ ገበያውን ለመቆጣጠር ከናይኪ ጋር ከፍተኛ ትንቅንቅ ላይ ያለው አዲዳስ አዲስ ያቀረበው አድዚሮ ፕሮ ኢቮ አንድ ናይኪ ካቀረበው አልፋ ፍላይ ሁለት ዋጋው በ225 ዶላር ይበልጣል።

አማተር ሯጮች ጫማውን ለመግዛት ተጨማሪውን ዋጋ ለመክፈል ፍላጎት ያሳዩ እንደው ይታያል ሲል ሮይተርስ በዘገባው አመልክቷል። አትሌቶች በተሻለ እንዲሮጡ ለማስቻል ሶሉ ወፈር ያለ እና ለስላሳ እንዲሁም ከካርበን ፋይበር የተሰራ ንጣፍ ያለው ጫማ መመረት ከጀመረ አንስቶ ሁለቱ የጫማ አምራቾች ከፍተኛ የንግድ ፉክክር ውስጥ ቆይተዋል። አዲሱ የአዲዳስ ጫማ በጣም ቀላል እና ክብደቱ 138 ግራም እንደሆነ

እንዲሁም የሚያገለግለው ለአንድ ማራቶን ሩጫ ብቻ እንደሆነ ተገልጿል። ሯጮች ለእያንዳንዱ ማራቶን አዲስ መግዛት እንዳለባቸው ኩባንያው አስታውቋል። ጫማው ለፍጥነት እንጂ ረጅም ጊዜ ለማገልገል እንዳልተሰራ የገለጸው አዲዳስ ትናንት ማክሰኞ 521 ጫማዎችን ለገበያ አቅርቧል። ተጨማሪ ጫማዎች በህዳር ወር ለገበያ እንደሚቀርቡ ማስታውቋል። አዲዳስ ጫማው ሬከርድ ሰባሪ እንደሆነ በማስተዋወቅ ላይ ይገኛል።

ከትዕግስት አሰፋ ጋር አዲሱን ጫማ ይዘው የተነሱትን ፎቶ በኢንስታግራም ያጋሩት የኩባንያው ዋና ሥራ አስፈጻሚ ቢዮርን ጎልደን ትዕግስት አሰፋ እንኮራብሻለን የሚል ጽሑፍም አክለውበታል። ክብራትና ክብራን ለዜና የተመደበው ክፍለ ጊዜ በዚሁ ተፈጽሟል። ለቀሪው ክፍለ ጊዜ ወደ ሀብታሙ መልሳቸዋሉ።

እንግዲህ ወልዴን ለዓለም ዜናዎቹ አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የዛሬ መስከረም 16 2016 ዓ ም ዝግጅታችን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት።

ዛሬ ምሽት በምስልና ድምፅ ቅንብሩ ግርማ ደገፋ እንዲሁም በዌብሳይት ቅንብሩ ደግሞ አበባየው ገበያውም አብረውኝ ያመሻሉ። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተደመጡ ይገኛሉ። አብራችን ስለምታመሹ እናመሰግናለን። ወደ ዕለቱ አብይ ርዕስ ዘገባችን እንሻገር።

በአማራ ክልል ሰሜን ጎንደር ዞን ሶስት ወረዳዎች የዓለም ምግብ ፕሮግራምና የዩናይትድ ስቴትስ ዓለም አቀፍ ተራድኦ ድርጅት ካለፈው ዓመት ሰኔ ወር ጀምሮ እርዳታ በማቋረጣቸው በዞኑ ሰላሳ ሁለት ሰዎች በረሃብ እንደሞቱ የአካባቢው ባለሥልጣናት ገልጸዋል። የዞኑ የመንግሥት ኮሚኒኬሽን መምሪያ ኃላፊ አቶ ወርደው ሲሳይ ለአሜሪካ ድምፅ እንደተናገሩት የእርዳታው መቆምና በአካባቢው የተከሰተው ድርቅ ባስከተለው ረሃብ ከሞቱ ሰዎች በተጨማሪ ወደ 200 ሺህ የሚደርስ ህዝብ አስቸኳይ የምግብ እርዳታ እንደሚያሻው ጠቁመዋል።

አካባቢው ወትሮ ለድርቅ ተጋላጭ እንደሆነና ከ800 ሺህ ህዝብ በላይ በእርዳታ እንደሚኖር ያወሱታት ይወርዳው ዓለም አቀፍ ለጋሾች ያቋረጡትን ሰብአዊ እርዳታ ዳግም እንዲጀምሩ ጠይቀዋል። ረሃብ እንደጸናባቸው የተናገሩት በዞኑ የጃናሞራ ወረዳ የክልል ማርያም ቀበሌ ነዋሪዎችም ሰብአዊነት የሚሰማው ዜጋ ሁሉ የእርዳታ እጁን እንዲዘራጋላቸው ተማጽነዋል። አስቴር ምስጋናው ዝርዝሩን ይዛለች።

በአማራ ክልል ሰሜን ጎንደር ዞን በጃና ሞራ ወረዳ ክልል ለማርያም ተብሎ በሚጠራው ቀበሌ ውስጥ የሚኖሩት አርሶ አደር መልኬ ተዛሬ የዘጠኝ ልጆች አባት እንደሆኑ ይናገራሉ። አካባቢው ዝናብ አጠርና ትርፍ አምራች እንዳልሆነ የጠቀሱት አርሶ አደሩ ከልጅነታቸው ጀምሮ የእርዳታ እህል እየተሰፈረላቸው ማደጋቸውን ያስታውሳሉ። ይህም ሆኖ ካለፈው ዓመት ሚያዝያ ወር ወዲህ ሰብአዊ እርዳታው እንደቆመ ገልጸዋል።

አሁን በዚህ ሁለት ቀን የምንጠቅ አለ። በቃ ውሀ ውሀ የምንጠጣ እንኳን እንኳ ሌላ እንኳ የሚበላ ነገር ውሀም የለም። በቃ ዝም ብሎ ነው። በቃ ያው አሜዳ ላይ ነው ወድቀን ከዚህ በፊት በመንግስት ይረዱ ነበር። አዎ ነበር፣ ወደፊት ነበር። አሁን ግን የለም። ከመቼ ጀምሮ ቆመ? ማዚያር ያቆመ ማዚያ

ያነጋገር ናቸው። የዚሁ ቀበሌ ሌላው ነዋሪ የሰባት ልጆች አባት ነኝ ያሉት ቄስ ግርማ ታከለ ናቸው። ካለፈው ዓመት አንስቶ እርዳታ በመቋረጡና የዝናብ እጥረት በመኖሩ ልጆቻቸውን የሚያበሉት እንዳጡ ይናገራሉ። አዝመራው እስከሚደርስ ያች ጎመና የምንበላ ነበር ነበርነ፣ ጎመኑ አቆመ። የዘይት እንረዳለን። ምን ያህል ጊዜ ሆነዋል? ከሰኔ ፊት ያቆመ ግንቦት ምናምን ለዘራ ነው

የሚዘራበት ወቅቱ ግንቦት ይዘራ ነበር። ግንቦት የተዘራ በዛው ፀሐይ በዛበት ባለው ከስሞ ቀረ። ከኔ የተዘራው አብሮ ሳይበቅል ጭራ እንደሰደደ በዛው ነው። አዎ ግንቦት ሀያ አራት ቀን መቀረ ዛ በኋላ ከግንቦት ሀያ አራት ወዲህ ዝናብ

ለኢትዮጵያ የሚላከው የምግብ እርዳታ ለተረጂዎች እየደረሰ አይደለም በሚል የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤድ እና የዓለም አቀፍ የምግብ ፕሮግራም ደብሊውኤፍፒ ችግሩ አስተማማኝ ዕልባት እስኪያገኝ ለኢትዮጵያ የሚከፋፈሉትን የእርዳታ እህል ካለፈው የሰኔ ወር ጀምሮ ማቋረጣቸው ይታወሳል። የሰሜን ጎንደር ዞን የመንግስት ኮሚኒኬሽን መምሪያ ኃላፊ አቶ ይርዳው ሲሳይ ዛሬ ለአሜሪካ ድምጽ ሲናገሩ ዓለም አቀፍ ለጋሾቹ ያሳለፉት ውሳኔ

በዞኑ ሶስት ዝናብ አጠር ወረዳዎች ላይ የተከሰተውን ረሃብ የከፋ እንዳደረገው አስረድተዋል። ኃላፊው አያይዘው በሶስት ወረዳዎች በሚገኙ ስልሳ አራት ቀበሌዎች ሰዎች በረሃብ እንደሞቱ እና በቁጥር የበዙ ነዋሪዎችም አስቸኳይ የምግብ እርዳታ እንደሚያስፈልጋቸው አመልክተዋል። በሶስት ወረዳዎች ከፍተኛ ድርቅ ተከስተዋል። ጃራሞራ፣ በየዳና ጸለምት ወረዳዎች ላይ እጅግ ከፍተኛ የሆነ

ሰዎችም አሉ። ዋግ በሽታ ያጠቃባቸው ሰብላቸውን አሉ አጠቃላይ

አስራ አምስት የመር ዘመን ወይም የምርት ዘመን

ነው። የዞኑ ጤና መምሪያ ኃላፊ አቶ በቀለ ይትባረክም ከረሃብ ጋር በተያያዘ ወደ ሕክምና ተቋም ከደረሱ በኋላ የሞቱ ሰዎች እንዳሉ አረጋግጠዋል። ከዚህ ከረሃቡ ጋር በተገናኘ ወደ ጤና ተቋም መጥተው ከዛ ጋር በተገናኘ የሞቱት ቁጥር ኔ ወደ ሰባት ሰዎች ናቸው። ነገር ግን አሁን ይ ድርቅ ሁኔታ የሚያባባሰው በወረዳው ጎን ለጎን የተነሳው የኮሌራ ወረርሽኝ

ችግሩን ትንሽ ውስብስብ አድርጎታል። በተለይ በጃናሞራ ወረዳ የኮሌራ ወረርሽኝ ተከስቷል እና ወደ መቶ አርባ አንድ የሚሆኑ ሰዎች በዚህ መም ታመው ህክምና ሲከታተሉን የቆዩት ድርቁ ከተከ

የተደረጓቸው ሶስት ወረዳዎች በዋናነት በጃናሞራ የኮሌራ ወረርሽኝ ደርሷል። ከመቶ አርባ አንድ ህሙማን ውስጥ አራት ሰዎች የኢትዮጵያ ሰብአዊ መብቶች ኮሚሽን በወቅቱ ባወጣው መግለጫ የተቋረጠው የምግብ ድጋፍ የሚቀጥልበትን ሁኔታ ለማመቻቸት የሚመለከታቸው አካላት በሙሉ ሁለንተናዊ ጥረት እንዲያደርጉ ጥሪ ማቅረቡ ይታወሳል። በጃናሞራ ወረዳ ውስጥ ወደ ስድስት ሺህ የሚደርስ ጠቅላላ ነዋሪ ያለባት

ክልል ለማርያም ቀበሌ አስተዳደር እንደሆኑ የነገሩ አቶ እንዳለ ተገኝ ከጸናው ረሀብ የተነሳ ህዝቡ አካባቢውን ትቶ እየተሰደደ እንደሆነ ተናግረዋል። ለ የሚጠጣ የለ ወመንም ነበረ። ወደፊት የሚሆን የሚደርስ እንደገና ዛሬ ነበረ። መስከረም አካባቢ ላይ የሚጨፈጨፍ ምንም የለም።

አሁን መሄጃ አጥቶ ያው ወደ በረሃ ነው ብያለሁ እንጂ ምንም መራይ አይደለም። ቀና ብሎ ቢያውቅ ሰማይ ነው፣ ምድሩ ዝቅ ነው። አንድ ያውን አወራ ነው። በጣም ሰው መሄጃ አጥቶ ተስፋ ቆርጧል። የዞኑ የመንግስት ኮሚኒኬሽን መምሪያ ኃላፊ አቶ ይርዳው ሲሳይ ለለጋሽ ድርጅቶች የደረሱልን ጥሪ አቅርበዋል። ዓለም አቀፍ የእርዳታ ድርጅቶች እንደ ዳዊስቲ የመሳሰሉት ከወጡ በኋላ አሁን የተከሰተውን ችግር አፎርድ ማድረግ ባለመቻሉና ድርቁም

በመከሰቱ በጣም እየተባባሰ መጣ ችግሩ። ስለዚህ ለእኚህ ድርጅቶች እንደገና ቆም ብሎ ቢያስቡና ሰው የሚባለው ፍጡር ከባለቁ በፊት ቢደርስላቸው መልካም ነው እንላለን። የዞኑ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽሕፈት ቤት ኃላፊ አቶ ሰላም ይሁን ሙላት በዞኑ ሶስት ወረዳዎች ውስጥ ያንዣበበውን የከፋ አደጋ ጠቅሰው ለጋሽ ድርጅቶች ያቋረጡትን ሰብአዊ እርዳታ በአፋጣኝ እንዲቀጥሉ ተማጽነዋል። አሁንም የክሱ መንግስትም

አጋር አካላትን ግብረሰናይ ድርጅትም ካላገዙ አሁንም በችግር ውስጥ ያሉ ሁለት መቶ ሁለት ሺህ ማህበረሰቦች በችግር ውስጥ እንደሚካተቱ ነው መረጃ መስጠት ፈልገው። በተመሳሳይ በትግራይ ለሁለት ዓመታት የዘለቀው ግጭት ካበቃበት ካለፈው ጥቅምት ወር አንስቶ ቁጥራቸው አንድ ሺ ሶስት መቶ ሀያ ዘጠኝ የሚደርሱ ሰዎች በረሀብ መሞታቸውን አረጋግጠናል ሲሉ በጉዳዩ ላይ ጥናት ያደረጉ ባለሙያዎች ማስታወቃቸውን

ትላንት መዘገባችን ይታወሳል። የአካባቢ የጤና ባለስልጣናት እና የመቀሌ ዩኒቨርሲቲ በጋራ ባካሄዱት በዚህ ጥናት ረሃብ በአሁኑ ወቅት በትግራይ ዋነኛው የሞት መንስኤ ሆኗል ብለዋል። ጥናቱ ከተደረገባቸው ውስጥ ከ68 በመቶ በላይ የሚሆኑት ሰዎች በረሃብ ሳቢያ ማለፋቸውንም አመልክተዋል። ኢትዮጵያና ዩናይትድ ስቴትስ ሰብአዊ እርዳታን

በመስረቅ ላልተገባ ተገባ አላማ አውለዋል በተባሉ አካላት ላይ ምርመራ እያካሄዱ እንደሚገኙ የዩናይትድ ስቴትስ ዓለም አቀፍ የተራድኦ ድርጅትና የኢትዮጵያ የውጭ ጉዳይ ሚኒስትር በጋራ ባወጡት መግለጫ ይፋ ማድረጋቸው ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው።

የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ እየተላለፈ የሚገኘውን የረቡዕ ምሽት ስርጭታችንን ነው። አስቴር ቀደም ብላ ያሰማችን የዕለቱን አበይ ርዕሰ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ቀጣዩ ዘገባ ወደ ደቡብ ኢትዮጵያ ይወስደናል።

በደቡብ ኢትዮጵያ ክልል ጋሞ ዞን በአርባ ምንጭ ዙሪያ ወረዳ የሻራ ቀበሌ የዘፈቀደ እስሩ እንደቀጠለ ነዋሪዎች ተናገሩ። እስካሁን የታሰሩ ሰዎች ቁጥር 245 ደርሷል ሲሉ የተናገሩት ነዋሪዎች በእስር ስድስተኛ ሳምንታቸውን ቢያስቆጥሩም ክስ እንዳልተመሰረተባቸውና የዋስትና መብትም እንደተነፈጉ ገልጸዋል።

ቤተሰቦቻቸውም እንዳይጠይቋቸው እንደተከለከሉና እንደታጎሩበት በገለጹት የፖሊስ ጣቢያ ውስጥ ጸባብ እስር ቤት ውስጥ የሰብአዊ መብት ጥሰት እንደተፈጸመባቸው ተናግረዋል። በጉዳዩ ላይ ተጨማሪ መረጃና ምላሽ ለማግኘት ለጋሞ ዞኑ ሰላምና ጸጥታ ቢሮ ኃላፊና ለዞኑ ፖሊስ አዛዥ ስልክ ብንደውልላቸውም ስለማያነሱ አስተያየታቸው ለማካተት አልቻልንም።

ይሁንና የዞኑ ፖሊስ አዛዥ ኮማንደር ደግፌ ደበላ ለአሜሪካ ድምፅ በሰጡት አስተያየት በህገ ወጥ አድራጎት የተጠረጠሩ ግለሰቦች እንደታሰሩና ጉዳያቸውም በህግ አግባብ እንደሚፈታ አስታውቀዋል። የሐዋሳው ዘጋቢያችን ዮናታን ዘብዴውስ ቀጣዩን ዘገባ ልኳል። ለደህንነታቸው ስለሚሰጉ ስማቸውን መጥቀስ ያልፈለጉም የኢሻራ ቀበሌ ነዋሪ አሁንም እንደ ቀጠለ በገለጹት እስር የቀበሌው ነዋሪዎች የተረጋጋ ኑሮ መምራት እንዳቃታቸው ተናግሯል። ከቀን ወደ ቀን የሚታሰሩት ሰዎች ቁጥርም

እየጨመረ እንደሚገኙ አመልክተዋል። እስር ቤት ያለው ሰው በጣም ብዙ ነው። ሁለት መቶ አርባ አምስት ሰው የታሰረ ሁለት ፖሊስ ጣቢያ ቸና ስቅላ ፖሊስ ጣቢያ ታስሯል። ይህ ሰላም የሌለ ስለሆነ የመኖር ዋስትና ማሆን አካባቢ ላይ ስለሌለ በከፍተኛ ስጋት ውስጥ ነው ያለው የመናገርም የመንቀሳቀስም የመኖር እንኳን ዋስትና የሌለበት አካባቢ ሆ በእስር ያሉ ሰዎችም ተጠርጣሪዎች ማግኘት የሚገባቸው መብት እንዳልተከበረላቸው

ቅሬታቸውን አሰምተዋል። እውነት ለመናገር በጣም የተጉላሉ ናቸው። እዚህ ቀበሌ ላይ ያሉ ሰዎች በመንግስት ጸጥታ ኃይሎች እንዳይንቀሳቀሱ፣ እንዳይናገሩ ሰብአዊ መብታቸው ዲሞክራሲያዊ መብታቸው ሁሉ ተነፍጎ ያሉ ናቸው እና ሄደው ለመጠየቅም እንኳን የታሰሩ ሰዎችን ሄደው ለመጠየቅም አስቸጋሪ ሁኔታ ነው ያለው። ሰዎች ታጉሮ ነው አንድ ክፍል ውስጥ ያሉት። በርካታ ሰዎች የተለያዩ በሽታ ያለባቸው እድሜያቸው የገፉ ሰዎች ሁሉ ህጻናትም፣ ወጣቶችም፣ ሴቶችም ሁሉ ያሉበት ነው እና በጣም ከባድ ነው።

ከሁኔታ የታሰሩት ፍርድ ቤት ቀርበዋል ለማለት ወደ ፍርድ ቤት ይወስዳሉ። አሁን ላይ ያለው ነገር በእግ ደግሞ ከዛ የተለየ ነገር ነው ያለው። በሌላ ሌላ እስር ቤት ፈጥረው ሰዎችን እዛ ይወስዳሉ፣ ይለበድበሉ፣ ይቀጠቀጣሉ። በቃ ማያደርጉት ጉድ የለም። የዘፈቀድ እስር እንደቀጠለባት የተገለጸችው የሻራ ቀበልም

አሁን ከምትገኝበት ከአርባ ምንጭ ዙሪያ ወረዳ አስተዳደር ስር ወጣ ከአርባ ምንጭ ከተማ አስተዳደር ጋር እንድትዋሄድ የተላለፈውን ውሳኔ ተከትሎ በቀበሌዋ ነዋሪዎችና በከተማ አስተዳደሩ ሹሞች መካከል ግጭት ተቀስቅሶ የሰባት ሰዎች ሕይወት እንዳለፈና ንብረት እንደወደመ መዘገባችን ታወሳል። ለደህንነታቸው በመስጋት ስማቸውን ያልጠቀሱ ሌላው አስተያየት ሰጭም የታሰሩትን ሰዎች ቤተሰቦቻቸው እንዳይጠይቋቸው እንደተከለከሉና በፖሊስ ጣቢያም ጠባብ እስር ቤቶች ውስጥ በተጨናነቀ ሁኔታ ታጉረው እንደሚገኙም በምሬት ገልጿል።

ማንም አይጠይቅም። ማን ይጠይቃል? ሰው ተሸሽሞ ሌላ ሌላ ቦታ ያለ እያለ ማን ይጠይቃል? አሁንም ያው ባለፈው ሽንቅ ላይ የተመረጠውንም አሁንም አስረዋል እኮ ያው ኢላይ ግማሹ ተበታት ነው ያለውን። የቁጥር አላውቅም እንጂ ታች ያለው መቶ አርባ ምናምን ነው ያለው። አርባ ሶስት ተከበረን ማንም ታስሮ ነው ያለው። የሚጠይቅም አካል የለም። ማሰር ሰው አልተወውም። ሰው ይታሰራል።

አሁን አልቆመም። አሁን የተወሰነ የታሰሩት አሁን ሶስተኛ ይሄ ሁለተኛ ሳምንት ይዟል መሰለኝ። አሁን አሁን ራሱ ቅርብ ሳምንትም አልሞላም የታሰረው። እንደዛ ነው። ፊት የታሰሩትማ ከወር በላይ ሆኗል። በአካባቢው እየተፈጸመ ያለው ድርጊት ከህዝቡ ባህልና ማህበራዊ እሴት ውጭ እንደሆነ ክፉኛ የተቹት ነዋሪዎቹ

በቅርቡ ግጭቱን በሽምግልና ለመቋጨት የተጀመረው ሙከራም እስካሁን እንዳልሰመረ ተናግረዋል። ከታሰሩ አንድ ወር ከአምስት ስድስት ቀን ሊሆን ነው። ክስ አልተመሰረተ መርማሪ ከሳች ፖሊስ ሌላ ተጨማሪ ጊዜ ለምርመራ ብሎ ይጠይቃል። በእርግጥ ሰው አንድ ሰው ስርል በአርባ ስምንት ሰዓት ክስም ልመሰረት ይገባ ነበር። ይህ ያልሆነም እስካሁን ያው የሚጠይቅ አካል የለም። መንግስት ያለ አይመስልም። ዞኑ ላይ መንግስት ያለ አይመስልም። የዞኑ መንግስትም ጣልጋ ይገባል ተብሎ ሲጠበቅ ነበር። ያም ሊሆን አልቻለም። ያው ዞሮ ዞሮ እኛም በተለያየ አግባብ ለፌደራል መንግስት

አቅርበናል። ነው የፌደራል መንግስት አልቃ የሚገባ ጉዳይ ውስጥ አልቃ ገብቶ ጉዳዩን የሚያረጋጋበት መንገድ እንዲመቻች የሚል ነገር አቅርበናል። በናል ለተለያዩ መንግስታዊ ያልሆኑ ድርጅቶች፣ ለሰብአዊ መብት ኮሚሽን፣ ለሰብአዊ መብት ጉባኤ፣ ለህዝብ ማጠባቂ አቅርበን ነበር። አሁን ያለው ነገር ግን አካባቢ ላይ ወርዶ ጉዳዩን በገለልተኛ አካል እንዲጣራ ለማድረግ ምቹ ሁኔታ ስለሌለ ሁሉም ችላ ያሉ ይመስላል። በዞኑ መንግስት ላይ የቀረበውን ክስና ወቀሳ አስመልክቶ ምላሽና ተጨማሪ መረጃ ለማካተት ለጋሞ ዞን የሰላምና

ጸጥታ ቢሮ ኃላፊ አቶ ወንድሙ ኩንሰና ለዞኑ ፖሊስ አዛዥ ኮማንደር ደግፈ ደበላም የእጅ ስልካቸው ላይ ብንደውላቸውም ስለማያነሱ ማካተት አልቻልንም። ምላሻቸውንና አስተያየታቸውን እንደ ሰጡን እንመለስበታለን። ይሁንና የዞኑ ፖሊስ አዛዥ ኮማንደር ደግፈ ደበላም ከዚህ በፊት ስለ አሜሪካ ድምፅ በሰጡት አስተያየት በሕገ ወጥ አድራጎት የተጠረጠሩ ግለሰቦች መኖራቸውን አስታውቀዋል። ጉዳያቸውም በሕግ አግባብ በፍትህ አካል እንደሚታይና

ምላሽ እንደምትሰጣቸውም መግለጻቸው አይዘነጋም። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም።

ከአሜሪካ ድምፅ የሚተላለፍላችሁ የአርብ ምሽት ስርጭታችን ይቀጥላል። አሁን ወደ አዲስ አበባ እናቀናለን። አዲስ አበባ ላይ በመላ ክርስትና እምነት ተከታዩ ዘንድ ትልቅ ስፍራ የሚሰጠው የደመራ ማብራት ስነ ስርዓት ተካሂዷል። በዚያ የነበረውን ድባብና ተያያዥ ጉዳዮችን ያጋራን ዘንድ ባልደረባይን ኬኔዲ አባተን ጋብዣለሁ። ኬኔዲ፣ እንዴት አመሸህ? እንዴት አመሸህ አንተም።

በጣም ደናንን ኬኔዲ በአዲስ አበባ የነበረው የመስቀል በዓል ዋዜማ የደመራ ማብራት ሥነ ሥርዓት ምን ድባብ ነበረው ከሚለውን ጀምር እስቲ ጠቅለል አድርገህ ለአድማጮች አጋራልን

ጥሩ እንግዲህ ሀብታሙ እንዴት ዋልክ? እንደሚታወቀው በኦርቶዶክስ እምነት አስተምሮ መሰረት በንግስት እሌኒ መሪነት ደመራ በመደመር ቅዱስ መስቀሉ ከተቀበረበት እንዲወጣ የተደረገበት የመስቀል ደመራ በዓል ከአንድ ሺ አምስት መቶ ከአንድ ሺ ስምንት መቶ አመት በላይ እየተከበረ ዛሬ ላይ ደርሷል። በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ማለት ነው። እንደሚታወቀው በተለይ ካለፈው ጥር ወር ጀምሮ ቤተ ክርስቲያኗ በተለይ የውስጥ ፈተናዎች እያሳለፈች ነው የምትገኘው

ከነዚህም መካከል ገሚሱ እልባት አግኝተው

መፍትሄ አግኝተው መቀጠላቸው ይታወቃል። የተቀሩት ደግሞ መፍትሄ ሳያገኙ በተለይም በትግራይ ክልል ያለው ሁኔታ ከዋናው የኦርቶዶክስ ተዋሕዶ ቤተ ክርስቲያን ጋር ያለው ልዩነት ማለት ነው በቀጠለበት ነው ይህ በዓል እየተከበረ የሚገኘው። በሌላ በኩል ደግሞ ኢትዮጵያ በልዩ ልዩ አካባቢዎች በተለይም በሰሜን ኢትዮጵያ በአማራ ክልል ካለው ግጭት ጋር በተያያዘ በክሉ ላይ የታወጀ እንደ አስፈላጊነቱ ደግሞ በመላ ሀገሪቱ ተግባራዊ ይሆናል የተባለ የአስቸኳይ ጊዜ አዋጅ ባለበት ነው ባሉ

ተከበረ የሚገኘው ሆኖም በዓሉ ዛሬም እንደወትሮው በድምቀት ነው የተከበረው። ስድስት ሺህ የሚሆኑ መዘምራን እና ከሰንበት ትምህርት ቤቶች የተውጣጡ የተለያዩ ምእመናን እንዲሁም ዲያቆናት የተሳተፉበት ወረብ፣ እንደ ቅዳሴ ያሉ የተለያዩ ሃይማኖታዊ ሥነ ሥርዓቶችም ተከናውነዋል። በዛሬው ዝግጅት እንደተለመደው ማለት ነው ከቀኑ ስምንት ሰዓት አካባቢ የጀመረው የደመራ ክብረ በዓል ሥነ ሥርዓት ምሽት አንድ ሰዓት ላይ ነው የተጠናቀቀው የመስቀል አደባባዩ ማለት ነው።

በዓሉ እንግዲህ እንደሚታወቀው ከመስቀል አደባባይ ባለፈ እንዲሁም በተለያዩ የሀገሪቱ አካባቢዎችም የክርስትና እምነቶች ባሉበት ሁሉ ማለት ማለት ነው እንደዚህ በአደባባይ ከመከበር ባለፈ በየመንደሩም የሚከበር መሆኑ ይታወቃል። አንተም እንደምታውቀው እኔም ከመስቀል አደባባይ ወደ ቤት እስክመለስ ድረስ በየአካባቢው ችቦ ተለኩሶ በዓሉ እየተከበረ ተመልክቻለሁ። እዚህ እኛ ሰፈርም አሁንም ድረስ እየተከበረ ነው የሚገኘው። በዚህ ሰዓት እንኳን በተወሰነ መልኩ ድምፅ ይሰማኛል።

ቀደም ሲል ከደቂቃዎች በፊት በጣም በሰፊው ነበር። ወጣቶች ተሰብስበው እያከበሩ በሰፊው ድምፅ ስሰማ ነበር፣ አብታሙ።

መልካም ኬኔዲ፣ እንግዲህ እንደሚታወቀው ይሄ የመስቀል በዓል የደመራ ማብራት ስነ ስርዓት ትልቅ ስፍራ የሚሰጠው የሃይማኖታዊና የአደባባይ በዓል ነው። በዚህ በዓል ላይ የክብር እንግዶች ይገኛሉ። የሃይማኖት አባቶችም የሚያስተላልፉት መልእክት የሚጠበቅ ነው። የሃይማኖት አባቶች ያስተላልፉት መልእክት ምን ይዘት ነበረው? ያነጋገርካቸው እንግዶች ካሉ፣ እንዲሁም በርካታ ጎብኞች የሚገኙበት በዓል እንደመሆኑም አስተያየታቸውን ጠይቀ ከሆነ ምን አይነት ጉዳዮችን አነሳሱልህ?

ጥሩ ሀብታሙ እንግዲህ እንደሚታወቀው እንደ አንተም እንዳልከው በርካታ ጎብኚዎች በየአመቱ በዚህ ክብረ በዓል ላይ ይገኛሉ። በዘንድሮም በዓል ላይ ከተለያዩ ሀገራት የመጡ ጎብኚዎችን መመልከት ች ያለው የተወሰኑትንም አናግር ያለው በተለይ ከዩናይትድ ስቴትስ የመጡ ማለት ነው። በዓሉ በድምቀት መከበሩ በርካታ ሰው መውጣቱ፣ የታየው ሃይማኖታዊ ድባብ፣ ባህል፣ አለባበስ የሚያስደንቅ እንደሆነ አስተያየት ሰጥተውኛል። እንዲሁም ወደ ከዚህ ባለፈ እንግዲህ ወደ ጎንደር፣ ሰሜን ተራሮች፣ ላሊበላ የመሄድ እቅድ እንደነበረ

ናቸው ነግረውኛል። አንዳንድ የኢትዮጵያ አካባቢዎችን በተለይ ወደ ደቡቡ እንደጎበኙ፣ ነገር ግን ወደ ሰሜኑ አካባቢ በፖለቲካ ሁኔታ ምክንያት አሁን ባለው የፖለቲካ ችግር ምክንያት ማለት ነው መሄድ እንዳልቻሉ ተናግረዋል።

በሚኖራቸው የጥቂት ቀናት ቆይታ ሁኔታዎች መሻሻል ካሳዩ የመሄድ እቅድ እንዳላቸውም ገልጸውልኛል። እንግዲህ ዋናው ያነሱት ነጥብ ምንድን ነው? ቱሪዝምን ለመሳብ ዋናው ነገር የጎብኚውን ደህንነት ማረጋገጥ እንደሆነ ይሄ እንግዲህ ዓለም አቀፍ እውነታ ነው። አሁን ግን ወደ ኢትዮጵያ ለመምጣት መወሰን እንኳን ከባድ ነው የሚል አስተያየት ነው የሰጡኝ። ብዙ አሜሪካውያን ወደዚህ መምጣት ይፈልጋሉ፣ ነገር ግን ሰላም ያስፈልጋል የሚል አስተያየት ሰጥተውኛል ማለት ነው። ከጀርመን ለጉብኝት

የመጡ ትውልደ ኢትዮጵያውያን ቤተሰቦችንም እንደዚሁ አናግሬ ነበር። ተመሳሳይ መልእክት ነው ያስተላለፉት። ወደ ላሊበላ እንዲያውም ትኬት ቆርጠን ሁለት ጊዜ ትኬቱ ተቃጥሎብን ቀርተናል መሄድ ስላልቻለን ካለው ወቅታዊ ሁኔታ ጋር በተያያዘ ማለት ነው የሚል አስተያየት ሰጥተውኛል። ሌላ እንግዲህ የሃይማኖት አባቶችም የመስቀል ደመራ በዓልን ከሀገሪቱ ወቅታዊ ሁኔታ ጋር አዛምደው መልእክት አስተላልፈዋል።

የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በዛሬው ክብረ በዓል ላይ ባይገኙም በተወካያቸው አማካኝነት የአንድነት እንዲሁም ሰብአዊ መብት እንዲከበር መልእክት አስተላልፈዋል።

ነገረ መስቀል ማለት ለእምነት፣ ለሰላም፣ ለአንድነት፣ ለእኩልነት በአጠቃላይ ለሰው ልጆች ደህንነት ሲባል የሚከፈል የሰላም መስዋዕትነት እንጂ ሌላውን ወገን የሚያሳድድ አይደለም ማለታቸውን እርሳቸው ተወካያቸው ብፁዕ አቡነ አብርሃም ተናግረዋል። የብፁዕ ዋና ስራ አስኪያጅ ህጁን መልእክት ሲያስተላልፉ ማለት ነው። እኛ ግን ከመስቀሉ ቃል ብዙ ኪሎ ሜትር ርቀናል ነው ያሉት። ከአንድነት ይልቅ መለያየትን እንፈልጋለን። በሀገራችን ያለው ሀቅ

ይሄው ነው ሲሉ ነው የተናገሩት። ስለሆነም ንሳ ንግባ በሀገራችን ፍትሕ ይንገስ፣ ሰብአዊ መብት ይከበር፣ የተበደለ ደግሞ ይካስ። መስቀልን ማክበር ማለት ይህ ነው

ሲሉ መልእክት አስተላልፈዋል ማለት ነው። ሌሎች የመንግስት ባለስልጣናትን በስፍራ የተገኙ መሰል መልእክቶችን አስተላልፈዋል። አብታሙ በአጠቃላይ በዓሉ በዚህ በመስቀል አደባባይ የነበረው ሁኔታ በሰላም ተከብሮ መጠናቀቁን ተመልክቻለሁ። እንግዲህ ሌሎች አስተያየቶችን እንደዚሁ ጎብኚዎችን፣ ሌሎችም የሃይማኖት አባቶችም ያስተላለፉትን መልእክት በቪዲዮ እንግዲህ በዌብሳይታችን ላይ ተመልካቾቻችን አድማጮችም እንደዚሁ ሊያገኙ ይችላሉ ማለት ነው። ከደቂቃዎች በኋላ እንግዲህ እሱን ደግሞ ልካለሁ።

እጅግ በጣም እናመሰግናለን። የአዲስ አበባው ዘጋቢያችን ኬኔዲ አባተ፣ በአዲስ አበባ የደመራ በዓል የደመራ ስነ ስርዓት ድባብ ምን እንደሚመስል አድማጮች ስላካፈልከን፣ ለተመልካቾችም ስለነገርክልን በእጅጉ እናመሰግናለን። መልካም በዓል ይሁንልህ። ለአንተም መልካም ምሽት ይሁንልህ። አመሰግናለሁ። መልካም በዓል፣ መልካም ቀን። ለአንተም አብጠቅመ

ቀደም ባለው ቆይታችን ኬኔዲ አባተ በአዲስ አበባ የነበረው የደመራ ማብራት ስነ ስርዓት ደመቅ ባለ ሁኔታ እንደተከበረ ነግሮናል። በተመሳሳይ እለት የዋሉት የመስቀል ደመራና የሞሊድ በዓላት በአማራ ክልል ግን ከወትሮ ባነሰ ድምቀት እንደተከበሩ ተሰምተዋል።

በክልሉ አካባቢዎች በየዓመቱ በድምቀት የሚከበሩት እኒህ በዓላት በክልሉ በሰፈነው የጸጥታ ስጋት አካባበሩ እንደ ወትረው ደማቅ እንዳልሆነ የበዓሉ አክባሪዎች አስታውቀዋል። መስፍን አራጌ የዚህን ጉዳይ ዝርዝር ይነግርናል።

መስከረም 15 2016 ዓ ም የክርስትናና የእስልምና ሃይማኖቶች በዓላት በአንድ ዕለት የዋሉበት አጋጣሚ ደመራና መውሊድ። ይህን ደግሞ የደሴ ከተማ አስተዳደር እስልምና ጉዳዮች ምክር ቤት ፕሬዚደንት ሼህ እንድሪስ በሽር በቅርብ ዓመታት ታሪክ ውስጥ ያልታየ ክስተት ሲሉ አድንቀውታል። ይሁን እንጂ በዘመን መቁጠሪያ የተገጣጠሙት በዓላት በአማራ ክልል በተቀሰቀሰው የጸጥታ ችግር ምክንያት በወትሮ ድምቀታቸው እየተከበሩ እንዳልሆነ ምዕመናን ይናገራሉ። የጎንደር ከተማ

ሰሞኑ በመከላከያ ኃይልና በፋኖ ታጣቂዎች መካከል የከፋ የተኩስ ልውጥ ተካሂዶባታል። ይሁንና የመስቀል በዓልን ከወትሮ በተለየ መርሃ ግብር እንደምታከብር የማዕከላዊ ጎንደር ሀገረ ስብከት ስራ አስኪያጅ በኩረት ጉሃን ዘርአ ዳዊት ኃይሉ ለአሜሪካ ድምጽ ገልጸዋል። ጎንደር አሁን ያለችበት ሁኔታ ናንተ ተሰሙ አስቸጋሪ ነው፣ ግን መስቀል በዓል ደግሞ ከማንም መለጠፍ ስለሌለበት እኛ በረከት እናገኝበት የቤተክርስቲያኒቱ ዋና በዓል ስለሆነ አብዛኞቹ የጎንደር ሊቃውንቶች መከበር አለበት ብለው ላመኑ ለማ

ማክበር የተሞከረ ነው ያለ ከባበሩ ከሁልጊዜውን ቀነስ ብሎ ፕሮግራም ሁሉ በጸሎት እና በጸሎተ ምህላ በብዙ ቦታ እንዲከበር ነው እየተደረገ ያለ ከዚህ የተለየ የተለመደው ዝግጅት በጣም ብዙ እንደሚባል አይደለም። ያው ማለት ጨንቆነን ነው። በዚህ ታሪካዊ ዘመን ዘመኑን ክፋት እንረዳለን፣ ሰው እንደርስበት ስቃይ በደል እናውቃለን። በአጠቃላይ ግን አካባቢያችን የሰላም ሁኔታም ያው ከኛ በላይ መከራው ተጋፋጭ ማንም የለም። ቢሆንም ግን ይህን በዓል ደግሞ ሳናከብር ብና በአንድ ወቅት የታሪክ ተወቃሽ እንሆናለን ብለን ተቸግረን እስከ

ችግርም ቢሆን ሰዎች በብዙ መንገድ እየመነዘሩ ነን ለማክበር እየሞከር ነን ነው። አብዛኛው ማህበረሰብ በሚባል ደረጃ ያው በጣም አዘንተኛ ነው፣ ስሜት አለው። ሌላ ሌላ ውስጥ የተለያየ መቀላቀል ላይ ነው ያለ ና የሺ ባዩ የተባሉ የባህር ዳር ከተማ ነዋሪ ደግሞ ነፍስ አውቄ በዓልን ማክበር ከጀመርኩ ወዲህ የመስቀል ደመራን በዓል በተፋዘዘ ስሜት ሳከብር የዘንድሮው የመጀመሪያ ነው ይላሉ። አገራችን አሁን ላይ በመጨናነቅ ላይ ናት ያለችው። መስቀል እንደ አምናው አይሆንም፣ ምክንያቱም አገሪቱ በየቦታው ጦርነት

አለ። በጦርነቱ ምክንያት ሁሉም ደስተኛ አይደለም እንደ ድሮ ማለት ነው። ኢቨን ከሰፈር ላይ ራሱ አናከብርም የሚል ነበር። እንደ ድሮ አናከብርም፣ ምክንያቱም የሰው ልጅ እየሞተ ነው። የሰው ልጅ በየቦታው ቁስለኛ እየተነሳ ነው። ህዝቡ ሀዘን ላይ ነው። በዚህ ምክንያት መስቀልን አናከብርም የሚል ነበረ። ግማሹ ደግሞ አይ ከአመቱ አደረሰን በኋላ መስቀልን ማክበር አለብን፣ እናክብረው፣ እንጸልይ ነው የሚሉ እና አሁን ላይ ያለው በጣም ድባቡ እንደ ድሮ አይደለም ከጸጥታው መደፍረስ ጋር ተያይዞ

በመስቀል አደባባይ የሚደረገው የደመራ ማብራት ስነስርዓት ከተለመደው ሰዓት ቀደም እንዲል እንደተደረገ አስተያየት ሰጪዋ አያይዘው ጠቅሰዋል። ከዚህ በፊት ከአራት ሰዓት ጀምሮ መስቀል ይዘና መስቀል አደባባይ እንገባለን። ስርዓቱ ተከናወነ ሆነ በኋላ አስራ ሁለት ሰዓት ከምሽቱ ይለኮሳል። ከዛ አንድ ሰዓት ወደ ቤታችን እንገባለን። አሁን ግን በአስር ሰዓት ይለኮሳል። ከአስር ሰዓት በኋላ አስራ አንድ ሰዓት ወደ የቤታችን ነው የሚመጣው። ከአሁን በፊት ከነበረው ከባህላችን ወጠናል። ምክንያቱም ሁሉም ነገር የጣደፈ ነገር ነው።

በአንፃሩ የሆነው በዓሉ በደሴ ከተማ ከየደብሮ የተሰበሰቡ በብዙ ሺህ የሚቆጠሩ ምዕመናን በሆጤ መስቀል አደባባይ በደማቅ ሁኔታ አክብረውታል። የደሴ ሀገረ ስብከት ስራ አስኪያጅ ሊቀጠበብት ሲራክ መለሰ፣ ያው ህመም ላይ ነው ያለችው በጠቅላላ ኢትዮጵያ ቢሆንም ግን ልዩ የሚያደርገው መስቀሉ ያው መከራ ነው የሚገልጸው። ዛሬ የምንደሰትበትም ባይሆንም የሃይማኖታችን የምንመሰክርበት በዓል ነው ያሉ የአካባቢው ሁኔታ አስጨናቂ ቢሆንም ከክርስቶስ ፍቅር ማን ይለያኛል የሚለውን የተደረ

ያደረገበት ልዩ የሚያደርገው ይህን ይህን ይመስላል። ያው አካባቢው ቆረ ቀጠና ነው። አሁን ሰሞኑን በዚህ በአካባቢያችን በአጠቃላይ በህዝባችን በምዕመናችን ላይ ሰፊ የሆነ የሰላም ቀውስ ነው እየታየ ያለው። በተመሳሳይ ሁኔታ በምስራቅ ጎጃም ሸበል በረንታ ወረዳ የዱሃ ከተማ በአሉ በተለመደው ድምቀት ባይሆን ተከብሮ እንደዋለ ስማቸውን ከመግለጽ የተቆጠቡ የመንግስት ሰራተኛ ተናግረዋል። እዛ አካባቢ አጋጣሚ ገቢያ ቀን ነው፣ ድሮብሮብ ገቢያ አለ። ሰው ከየአካባቢ

ገበያ እየተገበያየ ነው። ደመራ መደመሩ የደመራ ቋሚ በየደጃት የሚተከለውም ሰው ትናንት ጀምሮ እየቆረጠ ሲያዘጋጅ ነው የነበረ ዳቦት ነው የሚሉት ወደዚህ አካባቢ ችቦ ገበያ ላይም አለ ይታያል። ሌላው አካባቢ ላይ ነው መገናኘትና የደማት ያልቻል ነው የጸጥታው ችግር ወደ ቤተሰቦቻቸው ሄደው በዓልን እንዳያከብሩ እንዳደረጋቸውም ጠቅሰዋል። ባህር ዳር ነው ቤተሰቦች ያሉት የተወለድኩት በዛ ስለሆነ በየአመቱ እዛ እየሄድኩ ነበር ማከብረው። ዘንድሮ ግን በተለይ ምስራ ጎጃም እና ጎጃም አካባቢ ባለው

ምክንያት ትራንስፖርት አቅርቦት ችግር ስለነበረ በዓልን እጄ ቤተሰብ ጋር ማክበር አልቻልኩም። የአዲስ ዓመት በዓልም እንደገናውን መስቀልንም እዚሁ ስራ ቦታ ላይ ነው እያከበርኩ ያለው። አጎራባች ወረዳዎች ላይም ጓደኞቼ ቅርብ ዘመዶችም ነበሩ እነሱ ጋር እጄ ማክበር ነበር ግን አጎራባች ያለውም ሁኔታ የባሰ ነው። ሁኔታ አለውበትም ወደ ምስራቅ ጎጃም እስከ ምዕራብ ጎጃም ባለው በኩልም እንኳን በአካል በስልክም ለሁለት ሳምንት ሶስት አመት በላይ ሆኗል። ይህ በእንዲህ እንዳለ አንድ ሺህ አራት መቶ ዘጠና ስምንተኛው የነብዩ መሐመድ የልደት በዓል መውሊ

በደቡብ ወሎ ዞን በተለያዩ አካባቢዎች እንደተከበረ የዞኑ ባህልና ቱሪዝም መምሪያ ኃላፊ መስፍን መኮንን ተናግረዋል። በኢትዮጵያ ደረጃና በምስራቅ አፍሪካ መጀመሪያ ደረጃ ሙሉድ በዓል የተከበረበት በታላቁ የጀማ ንጉስ ሀሪማ ነው። የታላቁ የጀማ ንጉስ ሀሪማ በተጨማሪ በደቡብ ወሎ በተለያዩ ቦታዎች የሙሉድ በዓል በድምቀት ይከበራል። በደሴ ዙሪያ አርባ ጫማ መስጊድ፣ በወረባቦ በጫሊ መስጊድ እንደዚሁም በጣሉ በገታና በተለያዩ የደቡብ ወሎ ወረዳዎች ውስጥ የሃይማኖት ተከታው

ክብረ በዓሉ በሚከበርበት ቦታ ላይ እያከበረ የሚገኝበት ሁኔታ ነው ያለው። በተመሳሳይ ዜና የመውሊድ በዓል በባህር ዳር ከተማ በዱዓና በዘካ እንደተከበረ ጀማል ሰይድ የተባሉ አስተያየት ሰጪ ገልጸዋል። ቁርአን በመቅራት ሰደቃ በማድረግ ሰላት በመስገድ ተሰብስበን ሰው ትንሽ ቢሆንም ከዚህ በፊት በቀበሌ ዜሮ አራት ባህር ዳር ሰላም በር መስጊድ በሚባለው በደመቀ ሁኔታ ነበር የሚከበረው ብዙ ሰው ተሰብስቦ። ዘንድሮ ግን ጸጥታው ትንሽ አስቸጋሪ ስለሆነ ሰውም ብዙ ደመቅ

አላለም። ያም ቢሆንም በዓሉን በሶላት በመንዞማ ቁርአን በመቅራት ሰደቃ በማድረግ ሀገራችንን ሰላም እንዲያደርግልን አሁን የመጣውን የከፋ ችግር ወደ ሰላም ወደ መነጋገር መሪዎቻችን ወደ ድርድር እንዲመለሱ ሀገራችን በአጠቃላይ ሰላም እንድትሆንልን ጠሎት አድርገናል። ያደረግነው የጸሎት ፕሮግራም በትናንትናው ዕለት አዳር ሙሉ ነበር የተከናወነው። በዛሬው ዕለትም የሰደቃ ፕሮግራም አለ ቀን ላይ ማታም ላይ እንዲሁም ይቀጥላል። ይሁን እንጂ በዓሉ የወትሮው የበዓል ፍስሐ እንደማይታ

ይበት አቶ ጀማል ተናግረዋል። ከዚህ በፊት በዓሉ ሲከበር በጣም ብዙ ምዕመን በደማቅ ሁኔታ በጣም በመሰብሰብ እንደ ልብ በመግባት በመውጣት ነበር ያከብሩ የነበረው። አሁን ግን ኮማንድ ፖስቱ ለጊዜ ወደ ሁለት ቀንም ፍቃድ ቢሰጥም ስጋት አለ። ዙሮ የነበረው የሰላም ሁኔታ አስቸጋሪ ስለነበር ያንን የሰላም ሁኔታ በዓሉን ለማክበር ወደ መስጊድ በምንሄድበት ሰዓት፣ በዓሉን በምናከብርበት ሰዓት ችግር ይደርስብን ይሆን የሆነ ነገር ይፈጠረ የሚል ስጋቶች አሉ። እነዚህ ስጋቶች ተከትሎ ጸሎት የሚደረገ

ደግሞ የአደር በሌሊት ፕሮግራም ስለሆነ ያን ያክል ምእመንና የእምነት ተከታይ ወደ ቦታው መምጣት አልቻለም። ተወልዶ ባደጉበት የጎንደር ከተማ ቀበሌ አስራ ዘጠኝ አዘዙ አካባቢ በግል ስራ ተሰማርተው እንደሚኖሩ የተናገሩት ስማቸውን ከመጥቀስ የተቆጠቡ ሙስሊም ምእመን ደግሞ መውሊድ በከፊሉ የከተማዋ ክፍል እየተከበረ እንደሆነ አስታውቀዋል። ጎንደር ላይ ሀያ ቀበሌዎች አሉ። ከሀያ ቀበሌዎች ውስጥ ማለት ነው ቀበሌ አስራ ዘጠኝ ና ቀበሌ ሀያ ወደ አዘዙ አካባቢ የተቀበረን ያለ ሌሎች ወደ አራዳ ፒያሳ ኮሌጅ

አካባቢ ምናምን ደግሞ የለም። ለእሑድ አስተላልፈውታል። ከረንት ሊባለው ግጭት በሱ ጉዳይ ማለት ነው አስተላልፈውታል። አብራተኛውም የሙስሊሙ ማህበረሰብ ማክበር ነው የሚፈልግ ባለመክበሩ ስለሆነ ጫና ሊኖር ይችላል። በአማራ ክልል ተገማች ያልሆነው ተለዋጭ የጸጥታ ሁኔታና ዳግም በተቀሰቀሰው ግጭት የስልክና የትራንስፖርት አገልግሎት መቋረጣቸው ረሳ ወደ ዓመቱንና ሌሎቹንም በዓላት ተንቀሳቅሰውም ሆነ በቀድሞው ድምቀት እንዳያከብሩ እንዳደረጋቸው መዘገባችን ይታወሳል። ለአሜሪካ ድምጽ

ተጠናቀረው ዘገባ መስፍን አራጌ። መስፍና አራጌን ለቀደመው ዘገባ እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የረቡዕ ምሽት ስርጭታችንን ነው። ላፍታ ኢትዮጵያን የሚመለከቱ ጉዳዮችን ገታ እናድርግና ወደ ሌላ የአፍሪካ ሀገር እናቀናለን፣ ወደ ሞሮኮ።

በሞሮኮ ከፍተኛ አትላስ ተራሮች ላይ የደረሰውና ወደ ሶስት ሺህ ሰዎች የሚጠጉ ሰዎችን የገደለው የመሬት መንቀጥቀጥ በአካባቢው እያደገ በነበረውና ለብዙዎች ዋና የሥራና የገቢ ምንጭ በነበረው የቱሪዝም ኢንዱስትሪ ላይ ጉዳት አድርሷል። በርካታ ጎብኚዎች ጉዞአቸውን በመሰረዛቸውም በድህነት የሚኖሩ የአካባቢው ማህበረሰብ አባላት አካባቢያቸውን መልሰው ለመገንባት በሚያደርጉት ጥረት ከገጠሟቸው በርካታ ፈተናዎች አንዱ ሆኗል።

ሊዛ ብሪያንት ከሞሮኮ ያደረሰችንን ዘገባ ስመኝሽ ቆየት አሰማናለች። ከፍተኛው የአትላስ ተራሮች ጫፍ የሚገኝበትን እጅግ የተዋበ ወጣ ገባ ስፍራና በአካባቢው የሚኖሩትን የአማዚያህ እና በርበርስ ተወላጆችን ለማየት ጎብኚዎች ከተለያዩ የዓለም አካባቢዎች በየዓመቱ ይመጣሉ። አብዲስ አህመድ ኤልግዞል በአካባቢው የሚኖር አስጎብኚ ነው።

ይህ ባህላዊ የአኗኗር ዘይቤያችን ነው። በተራራዎቹ ላይ ስላለው የሰሙስት እንግዶት አቃላችሁ በጣም ደማቅ ነው። ፈገግ እያሉ ወጥተው ሰዎችን ሲቀበሉና ቤታቸው ሲጋብዟቸው ለጎብኚዎች ልዩ ስሜት ይሰጣቸዋል። የመሬት መንቀጥቀጡ የኤልግዞልን ደንበኞች ያስደስቱ የነበሩትን በተራራዎቹ ላይ ያሉትን አብዛኞቹን መንደሮች አውድሟቸዋል እሱ ይኖርበት የነበረውና

ከፍተኛውን የአትላስ ተራራ ለመጎብኘት መነሻ የነበረው የአሚዝሚዝ ከተማ የተወሰነውን ክፍልም አፈራርሷል። በመሬት መንቀጥቀጡ ወደ ፈራረሰው ቤታቸው ለመመለስ የፈሩት ኤልግዞልና ጎረቤቶቹ አሁን የሚተኙት ውጪ ነው። በድህነት ውስጥ ለሚኖረውና እምብዛም ላላደገው አካባቢ ቱሪዝም ያልተጠበቀ መልካም እድላቸው ነበር።

የመሬት መንቀጥቀጡ ግን ያንን እንደቀየረው ማሮክ የተሰኘው የጎብኚዎች ማረፊያ ሆቴል ባለቤት ብሩኖ ዱቦይስ ይገልጻል። የመሬት መንቀጥቀጡ ያደረሰው ጉዳት እጅግ ከባድ ነው። ዛሬም ሆነ ከዚህ በኋላ ላለው ረጅም ጊዜ ማንም ሰው ወደዚህ አይመጣም። ማንም ሰው። ፈረንሳዊው የሆቴል ባለቤት ዱቦይስ የመጀመሪያውን ሆቴል በአሚዝሚዝ የከፈተው

እንደ አውሮፓን አቆጣጠር በ2005 ነበር። የመሬት መንቀጥቀጡ ሆቴሉንና ሰራተኞቹን አልነካቸውም፣ የኖሩ ደንበኞቹም በምን ሊረዱት እንደሚችሉ ይጠይቁታል። በአስጎብኝነት የሚተዳደረው ኤልግዞል የወደፊት እጣ ፈንታ ግን ገና አልታወቀም። ለአሁን በእርግጥ አንድ ዓላማ አለው። በመሬት መንቀጥቀጡ ምክንያት ቤት አልባ ለሆኑ ሰዎች ይህንን መጠለያ ጣቢያ በማዘጋጀት ረድቷል።

ለመርዳት የተቻለኝን ሁሉ እያደረግኩ ነው። የወደፊቱ ግን ለእኔም እንቆቅልሽ ነው። ምን እንደሚሆን አላውቅም። ስለ እሱ ማሰብም አልፈልግም። ኤልግዞል ቤተሰቦቹ ከመሬት መንቀጥቀጡ በመትረፋቸው እጅግ ደስተኛ ነው። ለእሱ ከሁሉም ነገር በላይ ዋናው በሕይወት መቆየታቸው ነው። በሊዛ ብራይንት ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።

ያዳመጣችኋላችሁት በ19 በ22ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኤ ቻናል ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የረቡ ምሽት ስርጭታችን ነው። እኛ ባለንበት ዋሽንግተን ዲሲ አሁን ከቀኑ 8 ሰዓት 42 ደቂቃ ሆኗል። ኢትዮጵያ ላይ 3 ሰዓ 42 ደቂቃ ከምሽቱ ሆኗል። የመጀመሪያው ምዕራፍ ስርጭታችን ተጠናቀው ወደ ቀጣዩ ምዕራፍ ስንሻገር የመጀመሪያው ዘገባ ወደ ኦሮሚያ ክልል ይወስድናል።

በኦሮሚያ ክልል ከጸጥታ ችግር ባልተናነሰ የተጋነኑ ዘገባዎች ቱሪስቶችን እያራቁ እንደሆነ ተጠቁመዋል። ገልሞ ዳዊት የዚህን ጉዳይ ዝርዝር ይነግረናል። በአዲስ አበባ ስካይላይት ሆቴል በተጀመረው ሶስተኛው ዙር የኦሮሚያ ክልል ቱሪዝም ሳምንት የክልሉ መንግስት የኦሮሚያ ቱሪዝም መዳረሻዎችን ለአገር ውስጥና ለውጭ አገር ጎብኚዎች በማስተዋወቅ ላይ እንደሆነ ገልጸዋል።

በክልሉ በቱሪስት አስጎብኝነት ስራ ላይ የተሰማሩ አካላት በተለይ በክልሉ ምዕራባዊ ክፍል የተባባሱ የጸጥታ ችግሮችና የመሰረት ልማት እጥረቶች በአካባቢው በርካታ የቱሪስት መስህቦች ላይ የተደራሽነት ችግር እንደፈጠሩና አገሪቱንም ጥቅም እያሳጡ እንደሚገኙ ለአሜሪካ ድምፅ ተናግረዋል። የኦሮሚያ ቱሪዝም ኮሚሽን ምክትል ኮሚሽነር አቶ ነጋ ወዳጆ በበኩላቸው የጸጥታ ሁኔታውን አስመልክቶ በብዙኃን መገናኛ የሚተላለፉት ዘገባዎች

የተጋነኑና ሚዛናዊ አቀራረብ የጎደላቸው እንደሆኑ ጠቅሰው ከጸጥታ ችግሩ ባላነሰ ጎብኚዎችን በማራቅ ሚና እንዳላቸው ተችተዋል። ኮሚሽኑ ቱሪዝምን በራሱ እንደ ሰላም ማስፈኛ ዘዴ በመጠቀም እየሰራ እንደሆነ ያስታወቁት አቶ ነጋ መንግስት የጸጥታ ችግሩን ከመፍታት ባሻገር የክልሉን የቱሪስት መዳረሻዎችንና መሠረተ ልማቶች ለማጎልበት ሰፊ መዋለ ነዋይ እያፈሰሰ እንደሆነም አመልክተዋል። አሸናፊ ስለሺ

በአዝጎብኝነት ሥራ ውስጥ ከአስር ዓመታት በላይ እንደሆነው ይናገራል። አሁን የጃምቦ ስታር ንግድ ድርጅት ተወካይ ነው። ኦሮሚያ ተወላጅ ባየ ሥራ እንደ ኦሮሚያ ክልል በዓለም አቀፍ ደረጃ የቱሪስት መስህብ ሊሆኑ የሚችሉ አካባቢዎች አሉ። ለምሳሌ የዳጤ ወለል ተራራ በጣም ደስ የሚያሰኝ እና ሊጎበኝ የሚገባው ነው። ነገር ግን በቦታው የጸጥታ ችግርና የመሰረተ ልማት እጥረት በመኖሩ

እየተጎበኘ ነው ማለት አይቻልም። በቱሪዝም መስክ ብዙ ነገር ቢቀረንም በተለይ በሰላም በኩል ከባድ ስራ ይጠብቀናል። ሀወን ሼቱም የወንጭ አስጎብኝ ድርጅት መስራችና ስራ አስኪያጅ ናት። ቀቤኝ ቱሪዝም ይር አቀምን ኩኒ ቀቤኝ ጉዳዳ የቱሪዝም ሀብታችን እምቅ ማለትም በጣም ጥልቅና ሰፊ ነው። ከዚህ ጸጋ ተጠቃሚ ለመሆን መንግስት ትኩረት ሰጥቶ እየሰራ እንደሆነ አይተናል። ቱሪዝም አስተማማኝ ጸጥታን ስለሚሻ

መንግስት ዘላቂ ሰላምን በማስፈን ላይ መስራት ይኖርበታል። በኦሮሚያ ክልል ለቱሪዝም መጠናከር እክል ፈጥሯል የተባለው የጸጥታ ችግር በኦሮሞ ነፃነት ሰራዊትና በመንግስት መካከል እንደሚካሄዱ በተገለጹ ግጭቶች የተፈጠሩ ናቸው። ለዚህም የኢትዮጵያ መንግስት ከኦሮሞ ነፃነት ሰራዊት ጋር በታንዛኒያ ዛንዚባር የቅድመ ድርድር ንግግር ያደረገ ቢሆንም ድርድሩ ሳይቀጥል ችግሩም ሳይፈታ ቆይተዋል።

ወጣት አድማሱ ገበየው በአስጎብኝነት ስራ ከ10 ዓመት በላይ የዘለቀ ድርጅት ባለቤትና ስራ አስኪያጅ ነው። በእርግጥ ጸጥታ ሁኔታ አንዳንድ ቦታዎች ላይ ችግር አለ። አለመግባባት፣ መላው ሀገራችን ውስጥ አለመረዳዳት ችግር ብዙ መስዋዕት አስከፍሎናል። በተለይ በቱሪዝም ዘርፍ ማለት ነው። ሆኖም ግን እኛ ያለውን ጸጥታ ሁኔታው በግለሰብ እንደግለ በሰበብ በድርጅት በኩል

ያለውን ይህን ነገር ለቱሪስቶቹም ሳላሳውቅ በሰዎቹ ጋርም በእርግልም ቀስብዬ በመስማማት እንቅፋት በሚሆንብን ሰት ተነጋግረን በመፍታት ጉብኝቱ ላይ ብዙ ሳንቸገር ዘልቀንበታል። አድማሱ በተለይ በመሰረተ ልማት በኩል ያለውን ችግር ያነሳል። በቅርቡ በዓለም ቅርስ መዝገብነት የሰፈረው የባሌ ተራሮች ብሔራዊ ፓርክ አካባቢን ጨምሮ በክልሉ በርካታ የቱሪስት መዳረሻዎች

የእንግዶች ማረፊያና አመቺ መንገዶች ባለመኖራቸው አሳሳቢ እንደሆነ ተናግረዋል። የኦሮሚያ ክልልን የቱሪዝም ሀብት በአገር ውስጥና በውጭ አገር ለማስተዋወቅ ላለፉት ሶስት ዓመታት በተከታታይ ሲካሄድ የቆየው የኦሮሚያ ቱሪዝም ሳምንት ባለፈው ሳምንት እሁድ በአዲስ አበባ ስካይላይት ሆቴል ተጀምሯል። አቶ ነጋ ወዳጆ የኦሮሚያ ቱሪዝም ኮሚሽን ምክትል ኮሚሽነር ናቸው። ሀለባ የዳንፎ የኤቲከን

የኦሮሚያ ቱሪዝም ሳምንት በየጊዜው በብዙ ነገሮች እየተሻሻለ ነው። ከዚህ የደረሰው በዘንድሮ ዝግጅት ላይ በቱሪዝም ንግድ ላይ የተሰማሩ ከአንድ መቶ በላይ ድርጅቶችና የተለያዩ የቴክኖሎጂ ኩባንያዎች እየተሳተፉበት ይገኛሉ። ክልሎችም የየራሳቸውን ቦታ ይዘው በነፃ እያስተዋወቁ ናቸው። ዓላማችንም በክልሎች መካከል ያለው የቱሪዝም ትስስር እንዲዳብር፣ ከሌሎች የአፍሪቃ ሀገራትም ጋር ያለው የቱሪዝም ቁርኝት እንዲጠናከር ነው።

የውጭ ሀገራት አስጎብኚ ድርጅቶች በኦሮሚያ ቱሪዝም ሳምንት ላይ ተሳትፈው አያውቁም። የዘንድሮውን ልዩ የሚያደርገው ከሩዋንዳ፣ ከዩጋንዳ፣ ከኬንያና ከቻይና የመጡ አስጎብኚዎችም መሳተፋቸው ነው። የኦሮሚያ ቱሪዝም ሳምንት ዓለም አቀፍ ክስተት ሆኗል ማለት እንችላለን። ኮሚሽኑ የክልሉን የቱሪዝምን ምቃብት ማስተዋወቁን አጠናክሮ እንደሚቀጥል የጠቆሙት ምክትል ኮሚሽነሩ አቶ ነጋ

እንቅፋት ሆኗል ተብሎ ከሚነገረው የጸጥታ ችግር ባልተናነሰ የብዙሃን መገናኛ ዘገባ ሚዛናዊነት መጓደልም ተጨማሪ ችግር እንደሆነ ተችተዋል። ሚዲያሌንሞ ሬስፖንስብል ሞ ገባሱ ቀቡ የሞ ዋገባ ሰን የብዙሃን መገናኛዎች የጸጥታ ችግሮችን በኃላፊነት ስሜት መዘገብ ይጠበቅባቸዋል። አሁን ለምሳሌ አንድ ቦታ የጸጥታ ችግር ተከሰተ ሲባል ይዘግቡታል። ሲሻሻል ግን ምንም ተከታይ ዘገባ አያቀርቡም።

ይህ ችግር ፈጥሮብናል። በተጨማሪም ተፈጥሯል የተባለው የጸጥታ ችግር በደረጃውና በሚዛናዊነት አይቀርብም፣ ብዙ ጊዜ በጣም በተጋነነ መልኩ ይቀርባሉ። መንግሥት በቱሪዝም ላይ ጫና የፈጠረውን የጸጥታ ችግር ለመፍታት እየሰራ ነው። እኛም ቱሪዝምን በራሱ ሰላምን ለማስፈን እንደ መሳሪያ በመጠቀም እየሰራንበት ነው።

አቶ ነጋ መንግስት የቱሪዝም መዳረሻዎችንና በአጠቃላይ የክልሉን መሠረተ ልማት ለማጎልበት ሰፊ መዋዕለ ንዋይ በማፍሰስ ላይ እንደሆነም አስታውቀዋል። የተለያዩ ዝግጅቶችን በማካተት ሲካሄድ የቆየው የኦሮሚያ ቱሪዝም ሳምንት ዛሬ ማክሰኞ አመሻሽ ላይ ይጠናቀቃል ተብሎ ይጠበቃል። ለአሜሪካ ድምፅ ገልሞ ዳዊት ከአዲስ አበባ።

ግልሙ ዳዊት እናመሰግናለን። በዩናይትድ ስቴትስ ዓመታዊው የመንግስት በጀት ካልጸደቀ የመንግስት አገልግሎት መቋረጥ ወይንም መንግስት ሊዘጋ የሚችልበት ሁኔታ ፈጥሯል ስጋትን ፈጥሯል። ይህን በተመለከተ አሉላ ከበደ የፖለቲካና የጸጥታ ጉዳይ ተመራማሪ የሆኑትን ዶክተር ዮሐንስ ገዳሙን አነጋግሯል። በመቀጠል ይቀርባል። ዮሐንስ፣ በቅድሚያ ለጊዜው አመሰግናለሁ። እኔም አመሰግናለሁ። በዩናይት ስቴትስ ወቅታዊ ርዕሰ ጉዳይ ነው ለዚህ ውይይታችን መነሻ ይሆነን

በተለያዩ ዓመታት መላልሶ የሚከሰት ሊጠናቀቅ ቀናት የቀሩት የመጪው ዓመት የመንግሥት በጀት ካልጸደቀ የግድ ከሚባሉት ጥቂት የመንግሥት መስሪያ ቤቶች በስተቀር የመንግሥት አገልግሎት ሙሉ በሙሉ ሊባል በሚችል ደረጃ ሊቋረጥ የሚችልበትን ሁኔታ የሚመለከት ነው። ሁለቱ የዩናይትድ ስቴትስ ምክር ቤቶች በየፊናቸው ሁኔታውን እየተመለከቱ ባሉበት፣ የምክር ቤት አባላት ጠበቅ ያሉ አቋሞች ልዩነቶች እየታዩ ባለበት

በተወካዮች ምክር ቤት የሪፐብሊካኑ መሪ አፈ ጉባኤ ኬቪን ማካርቲን ሳይቀር አጣብቅኝ ሁኔታ ገጥሟቸዋል እየተባለ ነው። መሰረታዊውን ጭብጥ ለአድማጭ ተመልካቾቻችን በሚያስረዱበት ብንንደረደር፣ እስኪ የዚህን የመንግስት አገልግሎት መቋረጥ የአብዛኛው የመንግስት መስሪያ ቤቶች ደጃፍ መዘጋት ሊያስከትል የሚችል ሁኔታ መንስኤና ሂደት ያስረዱን። መልካም። አሉላ፣ ያው አንተን በትክክል እንደገለጽከው

ዲቫይድድ ገቨርንመንት ብለን የምንጠራው በዚህ በአሜሪካ የሕግ አውጭው ከፊልም ሆነ በሙሉ አንድ ፓርቲ ሲቆጣጠረው ሌላኛው ፓርቲ ደግሞ ሕግ አስፈፃሚ የሚቆጣጠርበት ጊዜ ፌዴራል መስሪያ ቤቶችን በጀት ከማጽደቅም ሆነ ሌሎች ትልልቅ መንግስት ወደፊት ቀርቡ የሚፈልጋቸው ሕግጋትን ከማርቀቅና ከማሳለፍ አንጻር ብዙ ጊዜ እንደዚህ ዓይነት ችግሮች ይፈጠራሉ። በአጠቃላይ ግን የመንግስት መዘጋት ወይም ገቨርንመንት ሻትዳውን የሚባለውን ነገር እንዴት እንደመጣ ከታሪካዊ ዳራው ጀምሮ

አሁን ያለበትን ሂደት ስንመለከት የአሜሪካ ህገ መንግስት ከተጻፈበት አስራ ሰባት ሰማንያ ዘጠኝ ማለት ነው ለግዛቶች ወይም ለስቴቶችና ለፌዴራል መንግስቱም እኩል በሆነ መንገድ ስልጣንን ካከፋፈለበት ጊዜ ጀምሮ የመጣ ሳይሆን ከአንድ ክፍለ ዘመን በኋላ በአስራ ስምንት ሰማንያ አራት የጸደቀ ቆይቶ እንደገና በአስራ ዘጠኝ ሀምሳ የተሻሻለ ከፌዴራል መንግስት ተቋማትን የስራ በጀት ከማጽደቅ አንጻር ኮንግረስ ከፍተኛ የሆነ ስልጣን ሊኖረው ይገባል የሚል

ይህ ህግ አፕሮፕሪሽንስ ቢል ይባላል። ምናልባትም ለአማርኛ የቀረበው ትርጉም ብዬ የማስበው ተገቢነቱ የተረጋገጠ የፌዴራል ኤጀንሲዎችን በጀት የማጽደቅ ሂደት ወይም ደግሞ ረቂቅ ብለን ልንመለከተው እንችላለን። በኮንግረሱ ጸድቆ መጨረሻ ላይ ፕሬዚዳንቱ ፈርመውበት ነው የሚሄዱት። ፕሬዚዳንቱ እዚህ ላይ ያላቸው ሚና ምንድን ነው? እንደ ህግ አስፈጻሚነታቸው አብዛኛው የፌዴራል ኤጀንሲዎች ወይም መስሪያ ቤቶች ለሳቸው ሪፖርት የሚያደርጉ ከመሆናቸው ማንጻር ይህ አይነት በጀት ይህን ያክል ገንዘብ እነዚህ ተቋማት

ስራ ማስኬጃ ያስፈልገኛል ብሎ የሚያቀርብበት ነገር ይኖራል። ኮንግረስ ደግሞ ይህንን ተመልክቶ ማሻሻያ እንዲደረግበት ጠይቆ በዛ መሰረት ማሻሻያውን ማግኘት ከቻለ የሚያሳልፍበት ሂደት አለ። ነገር ግን የአሜሪካ መንግስት በተለይ ከሶስቱ የመንግስት ቅርንጫፎች ውስጥ የህግ አውጪውና የህግ አስፈጻሚው በሁለቱ ዋና ዋና በመንራቸው የፖለቲካ ፓርቲዎች በሚያዝበት ጊዜ የፖለቲካ ስልጣኑ የተከፋፈለ ስለሚሆን የፕሬዚዳንቱ ፓርቲ ወይም ፕሬዚዳንቱ የሚፈልጉትን ነገር በተቃዋሚ ፓርቲያቸው

በተያዘው የህዝብ ተወካዮች ምክር ቤት ወይም ሴኔት ለማሳለፍ የሚቸገሩበት ነገር ይፈጠራል። ለዚህም ነው ፕሬዚዳንቱ የጠየቁትን በጀት ማጽደቅ በሴኔቱ በኩል አትሊስት ለጊዜውም ቢሆን ለአርባ አምስት ቀናት የሚሆን መንግስት እንዳይዘጋ የሚያደርግ ልዩነታቸውን በጋራ የፈቱበት የሪፐብሊካን ሴናተሮችም ሰፖርት ያደረጉት ጊዜያዊ የሆነ ህግ ለማርቀቅ እየተሄደ ያለበት ነገር አለ። የህዝብ ተወካዮች ምክር ቤት የታችኛው ቤት የምንለው ወይም ሎወር ሀውስ የምንለው ማለት ነው በሪፐብሊካኖቹ ቁጥጥር ስር እንደመሆኑ መጠን

አንተ ቅድም የጠቀስካቸው አፈ ጉባኤው ኬቪን ሞካርቲ የሴኔቱን ፈለግ በመከተል እሳቸውን መንግስት እንዳይዘጋ ለማድረግ የሚያስችላቸውን ለማጽደቅ ፍላጎት አሳይተዋል ይባላል። ነገር ግን በሪፐብሊካን ፓርቲ ውስጥ እንደምናውቀው ከፍተኛ የሆነ አይዲዮሎጂካል ካምፖች አሉ። አንዳንድ የሪፐብሊካን ፓርቲ አባላት የሆኑ የህዝብ እንደራሴው ምክር ቤት አባላት በርዕዮተ ዓለም ከዲሞክራቶቹ ጋር ከፍተኛ የሆነ ልዩነት ያላቸው

ብቻ አይደሉም ከራሳቸው የሪፐብሊካን አጋሮቻቸው እና መሰል የህዝብ እንደራሴ አባላት ጋር ራሱ ልዩነት ያላቸው ሰዎች አሉ። ይህ ማለት ጉባኤው ይህንን ሰኔቱ ቦት ያደርግበታልና ተብሎ የሚጠበቀውን ህግ ለድምፅ እንዲሰጥበት አቅርበው ለማሳለፍ በቂ የሆነ ድምፅ ላያገኙ ይችላሉ ተብሎ የሚፈራበትና ይህም ከሆነ ደግሞ እንግዲህ የአሜሪካ መንግስት ዋና ዋና የሚባሉ ፌዴራል ኤጀንሲዎች የፊታችን ቅዳሜ ይህን ነገር ማስተካከል ካልተቻለ እስከዛ ጊዜ ባለው ጊዜ ድረስ እሁድ ጀምሮ ብዙ የፌዴራል ተቋማ

በጀት ስለማይኖራቸው እንዲዘጉ ይደረጋል ማለት ነው። አሜሪካን ያክል ግዙፍ አገር መደበኛ ስራዎች፣ በስራ ላይ ያሉ ወታደሮች ደሞዝ የማይከፈላቸው ሁኔታ የሚፈጠርበት በሀገር ጉዳይ በኃላፊነት የሚሰሩ ሰዎች አስቸኳይ ስራ የሚባሉት ውስጥ ያሉ ለስራው እንዲገቡ ግዴታ ቢጣልባቸውም ለጊዜውም ቢሆን ይህ የደሞዝ ክፍያ የማይፈጸምበት ሁኔታ አብዛኞቹ ሰራተኞች በቤታቸው እንዲቀሩ የሚደረግም ቢሆን እንደ ሀሳብ

በጣም ሩቅ ነው እና የአሜሪካን የፖለቲካ ስርዓት ለማያውቅ ወይም እዚህ ሀገር ለማይኖር የስልጣን ክፍፍሉ እውነተኛ የዲሞክራሲ ማሳያ ነው ተብሎ የሚታመነውን ያህል እንዲህ ባለ ጊዜ ከሚከስታቸው ፈተናዎች አንጻር፣ ለዚህም መሰረቱ ይኸው ስርዓት ነውና እሱን እንዴት መግለጽ ማስረዳት ይቻላል?

እዚሁ አሜሪካ ውስጥ ለረጅም ጊዜ እንደመኖር መጠንና ከአሜሪካ መንግስት ፖለቲካ ጋር የተያያዙ ኮርሶችን እንደማስተማሪ መጠን ምናልባትም የራሴን የግል አመለካከትን ጨምሬ ለማስረዳት ያክል በአሜሪካ መንግስት ታሪክም ሆነ የፖለቲካ ይዘት ውስጥ በጣም ጎልተው ወይም ነጥረው የሚታዩ

አራት መርሆዎች አሉ፣ ወይም ደግሞ ፕሪንስፕልስ። ምን ናቸው እነዚህ አራት መርሆዎች? የአሜሪካን ዲሞክራሲያዊ ስርአት ጥንካሬ አጉልቶ የሚያሳዩ ናቸው ብዬ አስባለሁ። አንደኛው ሪፐብሊካኒዝም የሚባለው ኮንሰፕት ነው። እሱ ምንድን ነው? የአሜሪካ መንግስትን ህዝባዊነት የሚያሳያል። ምን ማለት ነው? አልቲሜትሊ ህዝብ የመረጣቸውን እንደራስ በቀጥታ መሳተፍ በማይችልበት ጉዳይ ላይ ህዝብን ወክለው ውሳኔዎችን እንዲወስኑ ህዝብ የመረጣቸው ሰዎች ከፍተኛ የሆነ ፖለቲካ ስልጣን እንዲኖራቸው ያደረገ ስርአት አለ ማለት ነው

ከአስራሰባት ሰማንያ ዘጠኝ ከተጻፈው ህገ መንግስት መረዳት የምንችለው ማለት ነው። ስለዚህ ኮንግረሱ ከፕሬዚዳንቱ ያላነሰ የፕሬዚዳንቱን ስልጣን ቼክ የሚያደርግ የሚቆጣጠርበት ስርዓት እንዳለ ያሳያል። ሁለተኛው መርህ ምንድን ነው? ፌዴራሊዝም የምንለው ምክንያቱም በሶስቱ የመንግስት ቅርንጫፎች በህግ አውጪ አስፈጻሚው፣ እና ከዛም ተርጓሚው ጋር ብቻ ሳይሆን

በአሜሪካ ግዛቶች በሀምሳው እና በመሀል ላይ ባለው የፌዴራል መንግስቱ መካከል እንደዚሁ አንዱ አንዱን ቸክ የሚያደርግበት የቁጥጥር ስርዓት ያለው መሆኑ ራሱ ይህንን ፌዴራሊዝም ስርዓቱ ሁለተኛ ጠንካራ ዲሞክራሲያዊ መርህ ወይም ደግሞ ዲሞክራቲክ ፕሪንስፕ ያደርገዋል ማለት ነው። ሶስተኛው እነዚህን የመጀመሪያ የጠቀስኳቸው የሚያጠናክረው ዲሞክራሲያዊ መርህ ምንድን ነው?

ሴፓሬሽን ኦፍ ፓወር የሚባለው ነው ወይም ደግሞ የተለያየ የፖለቲካ ስልጣን አንዱ በአንዱ ላይ ጣልቃ እንዳይገባ የሚያደርግ የስልጣን ክፍፍል ስርዓት ያለ መሆኑ ነው። በኮንግረሱና በፕሬዚዳንቱ መካከል ያ የተለያየ የፖለቲካ ስልጣን ክፍፍል አለ ማለት ግን አራተኛው ዲሞክራሲያዊ ፕሪንስፕ ቼክን ባላንስ የምንለው የቁጥጥር ስርዓቱ እንዳይኖር አያደርግም ማለት ነው። ስለዚህ አንዱ አንዱ የሚያጠፋውን ነገር አይቶ ታይም አውት ወይም ደግሞ እዚህ ላይ መቆም አለበት የሚለውን ነገር

እንዲቆም የሚያደርግበት ወይም ደግሞ ጥያቄ የሚያነሳበት ነገር ይፈጠራል ማለት ነው። ስለዚህ የአሜሪካ ዲሞክራሲ ምንም እንኳን ማለት ነው አሁን ባለው ርዕዮተ ዓለማዊ ፍትጊያ በተለይ ደግሞ እንደምናውቀው ከ2016ቱ ፕሬዚዳንት ትራምፕ መምጣት በኋላ ተጋግሎ ያለው ከፖፑሊዝም እና ከናሽናሊዝም ጋር የተያያዘ ርዕዮተ ዓለማዊ ፍትጊያ የአሜሪካን ፖለቲካ በተለየ መንገድ እንዲታይ ያደረገ ቢሆንም ይህ ደግሞ የመንግስት መዘጋት የገቨርንመንት ሻትዳውን

አዲስ እንዳልሆነ ሁልጊዜም ቢሆን የፕሬዚዳንቱ ፓርቲና የኮንግረስ ፓርቲ በተለያየበት ጊዜ የሚያጋጥም አንዳንድ ጊዜ የሚኖረው ፍጥጊያና ክርክር አነስ ብሎ ወይም ያልተጋነነ ሆኖ ወዲያውኑ ወደ ውሳኔን ደርሰው መንግስት እንዳይዘጋ የሚያደርጉበት ሂደት ይኖራል። አንዳንዴ ደግሞ ያ ነገር ተራዝሞ ለተወሰነ ጊዜ ሲሄድ ያየንበት መንገድ አለ። በፕሬዚዳንት ኦባማ ጊዜም ይሄን ነገር በተደጋጋሚ የተመለከተው ነገር ነው። በፕሬዚዳንት ትራምፕም ጊዜ እንደዚሁ ታዝበናል። ስለዚህ ይህ አዲስ አይደለም። ይልቁንስ

ሌሎች ዴሞክራሲዎች ምን ያክል ሶስቱም የመንግስት ቅርንጫፎች የተለያየ ስልጣን እንዳላቸው ይህ ስልጣናቸውን ደግሞ በአግባቡ ተርጎም እንደሚችሉ ምንም እንኳን ፖለቲካዊ አመለካከቶች እና ሬዮት ዓለማዊ ፍትጊያዎች አንዳንድ ስራዎቻቸው ላይ መልካም ያልሆነ ድባብ እንዲኖር የሚያደርጉ ቢሆንም፣ በአብዛኛው ግን ህገ መንግስታዊ ስርዓቱ ምን ያክል በጥንቃቄ እንደሚተረጎምና እንደሚተገበር የሚያሳይ

እና ለሌሎችም ደግሞ በማደግ ላይ ያሉ ዲሞክራሲ ወይም ደግሞ አስፓሪ ዲሞክራሲ እንድንሆን እንፈልጋለን የሚሉ ሀገራትን ደግሞ ተመልክተው ሊማሩበት የሚችሉበት ትልቅ ጉዳይ ነው አስባለሁ ማለት ነው። መልካም ፈተናው ውበቱም ነው እያሉን ነው። እንደ ፈተና ሊታይ የሚችል የአይነተኛ ፖለቲካ ስርዓት ማሳያ። በቀናት ውስጥ የሚሆነውንም እንከታተላለን። ዶክተር ዮሐንስ ገዳሙ በጆርጂያ ክፍለግዛት የሚገኘው የጉነት ኮሌጅ የፖለቲካ ሳይንስ ትምህርት ክፍል

የዩናይት ስቴትስ ፖለቲካና ጸጥታ ጉዳዮች ተመራማሪና መምህር ለሰጡን ሙያዊ ትንታኔ ለጊዜው አመሰግናለሁ። እግዜር ይስጥልኝ። እኔም አመሰግናለሁ። የተከበራችሁ አድማጮቻችንና ተመልካቾቻችን አብራችሁን ስለቆያችሁ በእጅጉ እናመሰግናለን። ለክርስትና እምነት ተከታዮች መልካም የመስቀል በዓል ለእስልምና እምነት ተከታዮች ደግሞ መልካም የሞሊድ በዓል ይሁንላችሁ። ሳስተናግዳችሁ ያመሸሁት ሀብታም ስዩም ነኝ።

ኤልያስ አስማረ በቅንብሩ አብሮን ቆይተዋል ጽዮን ግርማ ዋና አዘጋጅ ናት ከመላ የስቱዲዮ ባለሙያዎችና በተለያዩ ቦታዎች ካሉ ባልደረቦች ጋር በመሆን በዚህ እሰናበታችኋለሁ መልካም ምሽት ይሁንላችሁ የነገሰ ይበላል።